ስለሺ በጣም አመሰግናለሁኝ። ሳውዲ አረቢያ ውስጥ ሶስት የቦምብ ጥቃቶች ተፈጽመዋል። በጥቃቱ የደረሰው ጉዳት ምን ይመስላል? ስለ ጥቃቱ ፈጻሚዎች እስካሁን የሚታወቅ ነገር አለ ወይ? ትናንትና መጀመሪያ የደረሰው ጂዳ በሚገኘው የአሜሪካ ቆንስል ጽፈት ቤት ፊት ለፊት ላይ ነው። ትናንትና የአሜሪካ ጁላይ ፎር የነጻነት ቀናቸው ነው። እናም እዛ ጋር በደረሰው የአጥፍቶ መጥፋት አደጋ ሁለት የጸጥታ ሰራተኞች ናቸው የመቁሰል አደጋ የደረሰባቸው። አንድ የሳውዲ ሜጀር ጄኔራል መንሱር አል ቱርኪ የሚባሉ የአገር ውስጥ ጉዳይ ሚኒስትር እንደተናገሩት የሰላሳ ዓመት እንግሊዛዊ ነው ይህን አደጋ ያደረሰው የሚል ነገር ተናግረዋል። የጸጥታ ሰራተኞች መቁሰል ነው የደረሰባቸው። እሱ ግን ራሱን አጥፍቶ ጠፍቷል ራሱን ሁለተኛው አደጋና ዋናው መጥፎ የነበረው በመዲና የፕሮፌት መስጊድ አቅራቢያ የደረሰው አደጋ ነው። ይህም የአስራ ስምንት ዓመት ልጅ ነው የሱዲ ዜጋ ነው ይሄንን አደረሰ ተብሎ እስካሁን ድረስ ስሙ የተጠቀሰው ከጊዜያዊ የፖሊስ ጣቢያዎች ፊትለፊት አካባቢ ፖሊሶች ጠርጥረው ነው ያስቆሙት፣ ይሄንን ወጣት። እሱ በሰውነቱ ላይ ሙሉ በሙሉ ተቀጣጣይ ፈንጂዎችን ታጥቆ ነው ወደ መስጊዱ ሲያመራ የነበረው ፖሊሶቹን አልፎ ቢሄድ ኖሮ አደጋው በጣም በጣም የከፋ ነበር የሚሆነው። ይሁንና አራት ፖሊሶች ራሳቸውን ሰውተው እሱም ተሰውቶ ሌሎች አምስት የፖሊስ አባላትም ቆትለው አደጋው በእነሱ ብቻ ሊቀር ችሏል። ሌላው ሶስተኛው አደጋ ቃጢፍ የምትባል በምስራቃዊ የሳውዲ አረቢያ ክፍል ሺያ ሙስሊሞች የሚበዙበት አካባቢ ነው። እዛም ሁለት አጥፍቶ ጠፊዎች ሁለት ተሽከርካሪ መኪና ይዘው አንድ መስጊድን ለማፈንዳት ነበር የሄዱት ሳይሳካላቸው ቀርቶ ራሳቸው ፈንድተው መኪናውም ከጥቅም ውጭ ሆነው እነሱም ገላቸው ተበታትኖ የሚያሳዩ ምስሎች ናቸው የሚታዩት። ነገ በእስልምና እምነት ተከታዮች ዘንድ ትልቅ በዓል ነው። እነዚህ ጥቃት ፈጻሚዎች ይህንን ጊዜ የመረጡበት የተለየ ምክንያት ይኖር ይሆን? ይሄ አስሩ የረመዳን የመጨረሻዎቹ ወቅቶች እጅግ በጣም ቅዱስ የሚባሉ ወቅቶች ናቸው። አብዛኞቹ ምዕመናንም ልክ እንደ ሱባኤ መስጊዱ እየበሉ የበሉ እየጠጡ እየሰገዱ የሚያመልኩበት ሱባኤ ገብተው የሚቆዩበት ወቅት ነው። በዚህ ወቅት ላይ መሆኑ ብዙዎቹን ሙስሊሞች አንገብግቧቸዋል። ኃላፊነቱን የወሰደ ባይኖርም አብዛኞቹ የሳውዲ የደህንነትና የጸጥታ ሰዎች እንደተለመደው ጣታቸውን ወደ ኢራንና ዳዕሽ ብለው የሚጠሩት እነሱ ወደ አይኤስኤስ ታጣቂዎች ወደ እነሱ ነው ጣታቸውን የቀሰሩት። ከእነሱ ወገን ግን እስካሁን ድረስ ምንም የተባለ ነገር የለም። ስለሺ ሽብሩ፣ ለሰጠኸኝ ማብራሪያ አመሰግናለሁ። እኔም አመሰግናለሁ።